በአፋር አስተዳደር ውስጥ ድርቁ ተባብሶ በነበረበት አካባቢዎችና ድንገት በጎርፍ የተጥለቀለቁ ስፍራዎችን ጎብኝቻለሁ። የጀርመን የቴክኒክ ዘርአዶ የተለያዩ ድርጅቶች አዲስ ብልሃቶችን በመቀየስ በመንቀሳቀስ ላይ ይገኛሉ። ከእነዚህም በምህፃረ ቃሉ ጂ አይዘድ የተባለው የአፈር ጥበቃን በሚመለከት ኃላፊው ዎልፍ ደል የሚሉት እየሰራን እየሠራን ያለነው አዲስ የሆነ የመልሶ ማልማት ዘዴ ለኢትዮጵያ ተስማሚ የሆነውን በተግባር እየሞከረን ነው። የጎርፍ ውሃን አቅጣጫ በማስቀየር ለዚህ የሚያገለግለውን ግንባታ እያከናወንን ነው። ዋናው ዓላማ አፈር እንዳይሸረሸር ከማድረጉ እና በዘላቂነት ለምርት ዝግጁ ከማድረጉ ላይ ነው የምንሰራው ደግሞ በጣም በተጎዱ አካባቢዎችና ከደጋ ከሚመጣው ጎርፍ እና የዝናብን ውሃ በማጠራቀም እየሰራን ያለንበት ዘርፍ መሆኑ ነው። ይሁን እንጂ በቴክኒክ ረገድ በጣም ፈታኝ የሆነ ስራ ነው። በአፋር መስተዳደር የተፈጥሮ ሀብት ልማት ዘርፍ ኃላፊ በወክልና እና የተፈጥሮ ሀብት አጠቃቀምና ልማት ኃላፊ አቶ መሐመድ ማህሙድ የሚያክሉበት አላቸው። ዝናብ አሁን እናንተ ስትመጡ ነው። ሁለት አመት ሙሉ ግን ዝናብ የሚባል ነገር አልነበርም። ዝናብ በመጥፋቱ ምክንያት ግጦሹ ጠፍቷል። ግጦሹ ሲጠፋ ደግሞ እንስሳቱ እልቂት ነው፣ ከባድ እልቂት ነው የተከሰተው። ከእንስሳት አልፎ ወደ ሰው የጀመረበት ጊዜ ነበረ። ዳሎ ላይ ወደ ሶስት ሰው ሞቷል። ኤሊዳር ላይ ወደ አንድ ሰው ሞቷል። መጋሌ ላይ እንደዚሁ ወደ ሶስት ሰው ሞቷል። እና ይሄ ድርቅ አሁን ዝናቡ መምጣቱ ጥሩ ሆነ እንጂ ድሮ ከሰባ ሰባቱ ድርቅ ያልተናነሰ ነበር። ሁለት አመት ሙሉ የአፋር ሕዝብ በነገራችን ላይ ሰባሰባትም ስልሳ ስድስትም በነበረው የድርቅ አደጋ በአብዛኛው የቆላማው አካባቢ ብዙ አደጋ አልተፈጠረበትም። አሁን ግን እዚህ ምንድን ነው ኮምፕሊትሊ ሁለት አመት ሙሉ ዝናብ የለም። እዚህ ብቻ አለመኖሩ ሳይሆን ደጋውም ላይ የሚመጣውም ጎርፍ አልነበረም። በጣሳ የሚጠጣ ውሃ እጥረት ነበር የነበረው። እናቲቱ ልጇን አስቀምጣ ውሃ ፍለጋ ትሄዳለች። ልክ ሄዳ የደረሰችበት ቦታ ላይ ውሃ የለም። እንደገና ሌላ ቦታ ላይ ውሃ ፍለጋ አሁንም ትሄዳለች። እዛ ቦታ ላይ ውሃ አግኝታ ስትመለስ ልጇ ሞቷል። ይህን መሰል አስከፊ የድርቅ ሁኔታን ለመግታት ከጀርመን ትራአዶ ድርጅት በኩል የተቀየሰው ዘዴ ምን ያህል እረዳችሁ ማለት ይቻላል? በጂአይ ዜድ እገዛ መጋሌ ወረዳ ላይ ወደ ሰባት ሳይቶችን ጥናታቸው ያለቀበት ሁኔታ ነው ያለ። አሁን በዚህም ብቻ እናቆም። የቴክኒክ የሙያው ክህሎቱ ያለው እነሱ ጋር ስለሆነ ተጨማሪ ሌሎች ሳይቶችን እናስጠናለን። በአፋር በጭፍራ ወረዳ ደጋማ ስፍራ በመሆኑ ከተራራዎቹ ዙሪያ የሚፈሰኑ ውሃ አቅጣጫ በማስቀየር ነዋሪዎች ወደ አርሶ አደርነት ጭምር እየተለወጡ ይገኛሉ። በስፍራው ያነጋገርኳቸው ገበሬ አቶ አህመድ ኢድሪስ፣ ይሄ ውሃ ለእርሻ፣ ለእንስሳት ይጠቅማል። አዎ እርሻ የሚጠቅመው በልክ ውሃ ሲመጣ በልክ ውሃ እየገባ በቃ እየጠጣ ይሄዳል። ከብቶች ደግሞ እየሰበሰበ ውሃ በአንድ ቦታ ላይ ተሰበሰቦ ይጠጣል። በወርድርስ ከላይ ከተዘነበ እዚህ እናገኛለን። እዚህ ውሃ ተከልሎ ይጠብቃል። ከዛ በኋላ እንስሳት እ ይጠጣል በጣም ደስ እያለ ነው። ስለሆነ ለእርሻም ለከብቶቹም ማንም ነገር አሁን መረባባት ይዘናል። ጌታቸው ተላይ ጊዮርጊስ ለዶች ራዲዮ ከአዲስ አበባ።